በኦሮሚያና በኢትዮጵያ ሶማሌ ክልል አዋሳኝ ድንበሮች የተቀሰቀሰው ግጭት መቀጠሉንና በዚህም በሁለት ቀናት ውስጥ የ18 ሰዎች ሕይወት ማለፉን በደቡብ ኦሮሚያ በነገሌ ቦረና አቅራቢያ የሚኖሩ ነዋሪዎች ገለጹ። የጉጂ ዞን የጸጥታ ኃላፊ ችግሩን በመንግስት በኩልና በባህላዊ መንገድ ለመፍታት እየሞከርን ነው ብለዋል። ሰሞኑን በኢትዮጵያ ለሚገኙ የሀገር ውስጥ የመገናኛ ብዙሃን መግለጫ ሰጥተው የነበሩት የኦሮሚያ ክልል የመንግስት ኮሚኒኬሽንስ ጉዳዮች ኃላፊ አቶ አዲሱ አረጋ ግጭቱን ለማብረድ መከላከያ ሰራዊት ጣልቃ ገብቶ እያረጋጋ መሆኑን ገልጸው ነበር። ጽዮን ግርማና ሶራ ሀለኬ ተከታዩን ዘገባ አጠናቅረዋል። ጽዮን ግርማ ይዛ ቀርባለች። የኦሮሚያ ክልልና የኢትዮጵያ ሶማሌ ክልል በአራት ድንበሮች የሚዋሰኑ ሲሆን እነርሱም በምስራቅ ሐረርጌ፣ በምዕራብ ሐረርጌ፣ በባሌ፣ በቦረናና በጉጂ ዞኖች ነው። በእነዚህ ተዋሳኝ ቦታዎች ላይ ተደጋጋሚ ግጭቶች እንደሚከሰት ሲዘገብ ቆይቷል። መረጃውን ለአሜሪካ ድምፅ የሰጡ ነዋሪዎች እንደሚሉት ደግሞ ግጭቱ እስከ ትላንት ምሽት ድረስ ቀጥሏል። ትናንትናና ከትላንት በስቲያ በነገሌ ቦረና አቅራቢያ በሚገኙ አምስት የቀበሌ ገበሬ ማህበራት ጦርነት የመሰለ ግጭት መፈጠሩንና ከሶማሌ ክልል መጡ ባሏቸው ልዩ ኃይሎች በቦረና አካባቢ የሚኖሩ ነዋሪዎች ላይ ጥቃት እንደደረሰባቸው ተናግረዋል። በአካባቢው ነዋሪ የሆኑና ስማቸውን መጥቀስ ያልፈለጉ አንድ ነዋሪ ለአሜሪካ ድምፅ ስለ ሁኔታው ሲያስረዱ በጥቃቱ የሰዎች ህይወት ጠፍቷል ንብረት ወድሟል ሰዎች ከቀያቸው ተፈናቅለዋል ብለዋል የትላንትናው ብቻ አይደለም ከትላንት ወዳ በፊት ያለው ጦርነትን ብዙ ሰው ሞቶብናል ከትላንት ወዳ ያለው ጦርነት የሞተብን ወደ አስራ ስምንት ሰው አካባቢ ነበረ የሞተብን ወደ ሰላሳ ስድስት አካባቢ ሰው ነበረ የቆሰለብን ግን የሞቴ ሰው ሊጨምር ይችላል። ነዋሪው ጦርነት የሚል ስያሜ በሚያሰጥ ሁኔታ ግጭት እንደነበር አያይዘው አብራርተዋል። አንደኛ በጉሜ የለለ ወረዳ እና በሊበን ወረዳ ዙሪያ ያለው ቀበሌዎች በሶማሌ ልዩ ፖሊስ የሚባል እና ታጣቂ እና የመደበኛ ፖሊስ ናቸው። እኛን መተው የዋጉት ቢያንስ ወደ አምስት አቅጣጫ ነበር የዋጉብን። አንደኛ ፉናን አገሱ የሚባል የስምንቶ ገበሬ ማህበር አካባቢ ነው። ሁለተኛው የቆራት አርቢቶ አደር ገበሬ ማህበር አካባቢ ልዩ ስም ኢጃሩ የሚባል ቦታ ነው። ሶስተኛ ሀዴሳ አርቢቶ አደር ገበሬ ማህበር ልዩ ስም ኦዳዲማ የሚባል ቦታ ነው። ሁለተኛ ድርምቆን የሚባል እዛው ገበሬ ማህበር ጅርምቆን የሚባል የዳዋ ወንዝ አካባቢ ነው። ሶስተኛ ቡሩሪ የሚባል ቦታ አካባቢ ነው። ያላቸው መሳሪያ በጣም ልዩ የሆነ መሳሪያ ዘመናዊ የሆነ መሳሪያ ነበረ የያዙት ክላሽንኮፍ፣ ፒኬኤም መትረየስ የሚባል መሳሪያ ነበረ። ሶስተኛ መኪና ላይ የሚጠመድ ሀምሳ ካልሜር የሚባል ትልቅ መሳሪያ እንደዚህም፣ እንደ ባዚቋ የሚተኩስ ትልቅ ጥይት በካፉ የሚወጣው እንደ መትረየስ የሚተኩስ መሳሪያ ነው። ሶስተኛ እንደ ቡምቢላጅ ነገር የሚተኩስ ትልቅ መሳሪያ ነው። በዛም ባዙቃ አለ፣ የተለያዩ መሳሪያዎች አሉ። በዚህ ነበር የዋጉ። የአካባቢው ነዋሪዎች ጥቃቱ እየተፈጸመብን ያለው ልዩ በተባሉ ኃይሎች መሆኑን የሚገልጹ ሲሆን፣ ይህንን ልዩ ፖሊስ መሆናቸውን በምን አወቃችሁ፣ ምን ማስረጃ ሳላችሁ? በሚል ተጠይቀው ነበር። በጣም ብዙ ማስረጃ አለን፣ በጣም የተለያዩ ማስረጃ አለን። ሙሉ ትጥቅ የታጠቀ ሕዝብ ነው እንደዛ። ሚሊተሪ የለበሱ ናቸው እንደዛ። ግን ደግሞ መሳሪያቸው በጣም ልዩ የሆነ መሳሪያ ነው ያላቸው እንደዛም መታወቂያ የምንላቸው አለ። የኢፌዴሪ መከላከያ ሰራዊት መታወቂያ የምለው አለ። እንደዛም የልዩ ፖሊስ የክልል መታወቂያ አለ። የተለያየ መንገድ ነበር ያረጋግጥ ነው። በዛ ግን ደግሞ በሰው እይታ ያየኖ አለ ቦታ ሊሸን የመከላከያ ሰራዊት ሄዶ አረጋግጠዋል፣ አይተዋል። የታጠቀ ሀይል ነው ብለን የምናረጋግጠው የተለያየ መንገድ ነበረ። በዚህ በዚህ መንገድ ነው ያረጋግጥ ነው። ከሶማሌ የመጣ ኃይል ነው ያገኘ ናቸው። ዘውስጥ አንደኛ ልዩ ፖሊስ የሚባል ልዩ ኃይል እንደሚባለው ልዩ ፖሊስ የሚባል አለ። መደበኛ ፖሊስ አለ። እንደዛም የአካባቢ ታጣቂዎች አሉ። አራት አይነት ጦር ነበረ የዋገን ያለ ይህንኑ በተመለከተ የጉጂ ዞን የሰላምና የጸጥታ ኃላፊ የሆኑትን አቶ አዶላ ምይሶ ተጠይቀው ነበር። ግጭቱ መኖሩን አምነው ጉዳዩን በመንግስትና በባህላዊ መንገድ ለመፍታት እየሞከሩ እንደሆነ ተናግረዋል። ሰላሞቱም አኔ ከራ ከአዳረፋ ለኒሞ ተስገበሱፍ ደማ ጅራም ችግሩን በመንግስት በኩልና በሰላማዊ መንገድ ለመፍታት እየሞከርን ነው። ጉዳዩ ድንበር ለማስፋት መሆኑ ይገባናል። ሕብረተሰቡ ላይ ጉዳት እንዳይደርስ እየሠራን ነው። ለመንግሥት ባለሥልጣናትም አሳውቀናል። ይህንኑ የመንግሥቱን ባለሥልጣናት በሰላማዊ መንገድ መፍታት እንዳለብን ነው የነገሩን። አገሪቱን እያስተዳደረ ከሚገኘው ኮማንድ ፖስትም የተነገረን እንዲሁ በሰላም እንድንፈታው ነው። አያይዘውም ድንበሮቹ በሕጉ መሰረት በተቀመጠው መስፈርት መሰረት መተዳደር እንዳለባቸው የኦሮሚያ ክልል መስተዳድር መግለጹን ተናግረዋል። በሌላ በኩል ይህን ግጭት በተመለከተ ሰሞኑን በሀገር ውስጥ ለሚገኙ መገናኛ ብዙኃን መግለጫ ሰጥተው የነበሩት የኦሮሚያ ክልል የመንግስት ኮሚኒኬሽን ጉዳዮች ኃላፊ አቶ አዲሱ አረጋ በበኩላቸው ግጭቱን ለማብረድ መከላከያ ሰራዊት ጣልቃ ገብቶ እያረጋጋ መሆኑን ገልጸው ከፌዴራል መንግስትና ከሶማሌ ክልላዊ መንግስት አመራሮች ጋር ተወያይተው ዘላቂ መፍትሄ እንደሚያፈላልጉ ገልጸው ነበር።